ያ ጠቅላይ ሚኒስትር አቶ ሀይለ ማርያም ደሳለኝ በትጥቅ ትግል መንግስት ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ወደ ሰላማዊ መንገድ ቢመጡ ይሻላል ሲሉ ጥሪ አሰምተዋል አቶ ሀይለ ማርያም በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው በሰጡት በዚሁ አስተያየታቸው አንዳንዶቹን ተቃዋሚዎች የሉም ብለዋል አዲስ የተቋቋመው በትጥቅ ትግል የሚንቀሳቀሱ አምስት የተቃዋሚ ኃይሎች ጥምረት አንዱ የሆነውን አስመራ የሚገኘውን የኦሮሞ ነጻነት ግንባር ጨምሮ የሁለት ድርጅቶች ምላሽ እናቀርባለን። አቶ ዳውድ ኢብሳ፣ የኦሮሞ ነጻነት ግንባር ሊቀመንበር፣ ከአስመራ የኢትዮጵያው ጠቅላይ ሚኒስትር ሀይለማርያም ደሳለኝ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው የተለያዩ የኢትዮጵያ ተቃዋሚ ቡድኖችን የተመለከቱ ሀሳቦችን አንስተዋል። በዚያ ወደ ሰላም መንገድ ኑ በሚል ጭምር ጥሪ ባቀረቡበት ንግግራቸው በትጥቅ ትግል መንግስትን ለመጣል መሞከር ደግሞ ትርጉም አልባ ነው ሲሉ የተናገሩትን እናስቀድምና ለእርሱ አስተያየት እድል ሰጣለሁ። በመሳሪያ ኃይል መንግስት እንቀይራለን ብሎ የሚሉ አካላት ትርጉም የማይሰጡ መሆናቸውን በሚገባ ህዝቡ የሚረዳበት ሁኔታ ስላለ በዚህ ሰበብ አስባብ የዋህ ዲያስፖራዎች የሚሰጡትን ገንዘብ ለመሰብሰብ ና ለማካበት ካልሆነ በስተቀር ትርጉም ያለው ነገር እንዳልሆነ የሚታወቅ ነው አቶ ዳውድ እንደተከታተሉት ጠቅላይ ሚኒስትሩ በዚህ ንግግራቸው እርስዎ የሚመሩት የኦሮሞ ነጻነት ግንባር እንደሚያደርገው የትጥቅ ትግል የሚያካሂዱ ድርጅቶች አሁን በሚያደርጉት ትግል ምንም ውጤት አያገኙም በከንቱ ገንዘብ መሰብሰብ ብቻ ነው ሲሉ ነው የተቹት ምን ይላሉ አንደኛ የትጥቅ ትግል ውስጥ የገባ ነው። በስርዓቱ ተገፍተን ነው። የግዴታ ነው። መብት ነው። መብት እስከሆነ ድረስ እየታገልን ያለ ነው። ሁለተኛ ደግሞ በኢትዮጵያ ውስጥ ያለው ስርዓት በሌላ መንገድ ለመቀየር በጣም ዝግ ስለሆነ ነው። ሁሉ የፖለቲካ ክፍተቱ ስለሌለ ነው። በዚህ ውስጥ ያለ ነው። ውጤት ይኖረዋል አይኖረውም፣ ይሄ ህዝባችንና እኛ አምነንበት የምንሄደው ነው እንጂ አቶ ኃይለማርያም ደሳለኝ ለእኛ መመሪያና ወይም ደግሞ አናሊሲስ ሊያስተምሩን የሚችሉ አይደለም። ምክንያቱም በስርዓቱ ላይ ያሉ ራሳቸው የመጡበት መንገድ በትጥቅ ትግል ስለሆነ ይሄንን ሊያሰብሩን አይችሉም። አቶ ዳውድ ተገፍተን ነው የገባ ነው ግዴታ ስለሆነ ነው ሌሎች መንገዶች ስላልሰሩ ነው ብለዋል። ጠቅላይ ሚኒስትሩ የእርሶን ድርጅትና ሌሎች በትጥቅ ትግል ለውጥ ለማምጣት የሚሞክሩ ድርጅቶችን በተቹበት በዚሁ ንግግራቸው ከኤርትራ መንግስት ጎን የተሰለፉትን ቢሆኑ እያደገች ያለች ሀገራቸው በሰላማዊና ዲሞክራሲያዊ መንገድ የሀሳብ ልዩነቶችን ማስተናገድ በሚችልበት ደረጃ ላይ ነች ይላሉ። ለራሱ እንኳን የማይሆነው የሻቢያ መንግስት እነሱን ይደግፋል ብለው ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዴሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትቶ ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን። አቶ ዳዊድ እንደ ተከታተሉት ወደ ሰላማዊ መንገድ መምጣት የሚያስችል ሁኔታ በሀገር ውስጥ ተፈጥሯል የሚል አንድምታ ያለው አነጋገር ነው የተናገሩት። ጠቅላይ ሚኒስትሩ የሀሳብ ልዩነቶችን መስተናገድ ይችላሉ ነው የሚሉት። እንዴት ይመለከቱታል? እስቲ በዚህ ውስጥ እንግዲህ ፍቀድልኝና የተነሱ ነጥቦችን አንድ ባንድ ነካካለሁ። አጠራ አጠራ አንደኛ ኢትዮጵያ ውስጥ የፖለቲካ ችግር፣ የዲሞክራሲ ችግር፣ የመብት ችግር፣ የሰው ደህንነት ፐርሰናል ሴኩሪቲ ችግር ነው ያለው። ይሄ ችግር ባለፉት አምስት አመታት ውስጥ በጣም ከፍተኛ የሆነ ችግር ነው ያለው። ህግ የበላይነት ጨርሶ ያልታወቀበት አካባቢ ነው። ከድሮ ስርዓቶች ሁሉ የከፋ ውስጥ ነው ያለ ነው። ኢትዮጵያ ውስጥ ያለው ትግል በሻቢያ አልተጀመረም። የኦሮሞ ነጻነት ግንባር፣ የኦጋዴኒያ የብሔራዊ ነጻነት ግንባር፣ የሲዳማ ነጻነት ብሔራዊ ግንባር የበንሻንጉል የነጻነት ንቅናቄ፣ የገንቤላ የነጻነት ንቅናቄ፣ ሌሎችም በትጥቅ ትግል ውስጥ ያሉ አርበኞችን ጨምሮ አርበኞች እንኳ በቅርብ የተፈጠረ ከአምስት አመት አለው እድሜ። እነዚህ በሙሉ ሻቢያ ትግል ሲጀምር የነበሩ ናቸው። ሻቢያ አገሩን ነጻ አውጥተዋል። ቅድም የጠቃቀስኳቸው ችግር የመብት የሕግ በላይነት የዲሞክራሲ የህዝቦች መብት ይሄ ሻቢያ የፈጠረው አይደለም። ሻቢያ ሻቢያ እየተባለ ሁልጊዜ ከበሮ የሚመታ የሚያዋጣ አይደለም። አንድ ይሄ ነው። ሁለተኛ ሀገራችን በእድገት በብልጽግና፣ ይሄ ብዙ ጊዜ ተደጋግሞ የሚነገር ለኢትዮጵያ ሕዝብ የተስፋ ዳቦ ብቻ የሆነት ይሄ ሁለት ዲጂት እድገት እየተባለ አስራ አምስት ሚሊዮን ህዝብ ተርቦ ልመና ውስጥ ያለን አገር ነን። በዚህና የኢትዮጵያን ህዝብ ሊደልሉ አይ የሰላም ሁኔታ ተብሎ የተነገረው ነው ሰላም ይህንን ለመጨረስ አንደኛ በቻርተር ጊዜ በሙሉ እነዚህ ድርጅቶች አሁን ትብብር የፈጠሩት እዛ ቻርተር ውስጥ የነበሩ ናቸው። በመሳሪያ ኃይል ተገብተው የወጡና ህዝቦቻቸው እስካሁን ድረስ ዘመቻ፣ እልቂት፣ ንብረት የጠፋበት እንትን ነው። ይሄ እንዳይሆን በየጊዜው የኦሮሞ ነጻነት ግንባር ለሰላም ዝግጁ መሆኑን የዓለም መንግስታትና ድርጅቶች በዚህ ውስጥ ሲሳተፉ የነበሩ አምስት አመት ተሞክሮ የሚያውቁ የኢትዮጵያ መንግስት እምቢታውን ያሳየበት የኦጋዴን ብሔራዊ ነጻነት ግንባር አሁን በቅርብ በኬንያ አማላጅነት ተገብቶበት የኢትዮጵያ መንግስት ረግጦ ወወጣበት ምስክር ያለበት ሌሎችም እንደዚሁ ስንበት ደረጃ ደግሞ ትብብሩ ራሱ ኢትዮጵያ ውስጥ ላለው የፖለቲካና ሌሎችም ችግሮች ኮንፕሬሄንሲቭ የሆነ መፍትሄ ጥሪ አድርጓል። ለዚህ ይፋ የሆነ መልስ ነው መስጠት ያለበት የአቶ ኃይለማርያም ደሳለኝ መንግስት። ዋና ዋና የሚባሉት ፖለቲካና የዲሞክራሲ የሰላም ጥያቄዎች የሚነጋገሩበት ኮንፈረንስ ዝግጁ እንዲሆን፣ ይሄንን ነው የምንጠብቀው ከኢትዮጵያ መንግስት አቶ ኃይለማርያም በትላንቱ ንግግራቸው መሪዎቹ ለትርፍ ከሚያደርጉት እንቅስቃሴ በስተቀር የሉም ሲሉ ኦነግና ኦብነግን ጨምሮ በስም ላነሷቸው ድርጅቶች አቶ ዳውድ የኢትዮጵያ መንግስት ሊሻሻል ያልቻለ ዓመታት የዘለቀ ችግር ሲሉ ተችተው ለፖለቲካ ችግሮች እውቅና መስጠትና መፍትሄ መሻት ይበጃል ብለዋል። ለአቶ ሀይለ ማርያም ጥሪ አዋንታዊ ምላሽ የሰጡት ደግሞ የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ አባልና ቃል አቀባይ አቶ ሌንጮ ባቲ ናቸው። ይህ ጥሪ ጥሩ ጥሪ ነው። እንደሚታወቀው የሮሞ ዴሞክራታዊ ግንባር በሰላም አገር ቤት ገብቶ ሕገ መንግስቱ በሚፈቅደው መሰረት የፖለቲካ ትግል ለማድረግ ከወሰነ ሁለት ዓመቱ ነው። ይህን ውሳኔ ተግብራዊ ለማድረግ ላለፉት ሁለት ዓመታት ከኢትዮጵያ ባለስልጣኖች ጋር የተለያየ ቦታ ምክክርና ይሄ ነገር እንዴት እንደሚቋጭ ስንነጋገር ቆይተናል። በዚህ መልኩ እስካሁን ያየ ነው። መልስ በጣም የሚያበረታታ ነው እና ጠቅላይ ሚኒስትሩ ይህንን አቋማቸውን በግልጽ በይፋ ለኢትዮጵያ ህዝብና ለፓርላማው ለአለም ማሳወቃቸው የሚደገፍና ጥሩ ነገር ነው። የኛ አልተሳካም ማለት አይቻልም። እኛ በእርግጥ አገር ቤት በሄድንበት ጊዜ ለምርጫ እየተዘጋጁ ነበር እና ይህን ነገር እንደጀመርነው ውጪ ቋጭተን ትገባላችሁ በሚል ያው በክብር ጥሩ ሁኔታ ነው የተለያየ ነው እና በእኛ በኩል እስካሁን የሚደረገውን ነገር ሁሉ አድርገን የመጨረሻውን መልስ ከመንግስት እየጠበቅን ነው። የመጨረሻውን መልስ እየጠበቅን ነው ባሉበት። ድርድራችሁ በምን ሁኔታ ላይ ነው የምትገኙት? መቼና እንዴት ነው እውን የሚሆነው? ቀጣዩ ውስጥ ምዕራፍ ምንድን ነው? እንደሚታወቀው እኛ ለረዥም ጊዜ የፖለቲካ ውስጥ የቆየንን የትጥቅ ትግልም ውስጥ ተሳትፎ የነበረንን የኦሮሞ ህዝብ ጥያቄና ቅራኔውም ሰፊ ነው። በዚህ መንግስት ብቻ የተጀመረ አይደለም። ይሄ በቀላሉ በአንድ ጊዜ እልባት የሚያገኝ ነገር አይደለም። መንግስት በተለያየ ጊዜ ይህንን ነገር ለመጨረስ ቃል ገብቷል። በጠቅላይ ሚኒስትር ደረጃ ይህንን ደግሞ ተግባራዊ እንደሚያደርጉ በሂደት የሚታይ ነው። ግን ይህን የመሰለ ትልቅ ግልጽ የሆነ ኮሚትመንትንና ቆራጥነት ማሳየታቸው የሚደገፍ ነገር ነው። መልካም፣ አቶ ሌንጮ በተቃራኒ የሚነሱ ነጥቦችን ላንሳለሁት። በአንድ በኩል በሰላማዊ መንገድ ለመታገል ሞክረን ምላሹ ተገቢ ያልሆነ አገኘ ነው የሚለው ለምሳሌ ኦጋዴን ነጻ አውጪ ግንባር በኬንያ ናይሮቢ ያካሄዱት ድርድር የእርስዎም ድርጅት ከዚህ ቀደም ከሄዳችሁ በኋላ የጠበቃችሁ ያን አለመሆን የተዘገበበት ከዚህ አለፍ ብሎ ደግሞ አሁን በትጥቅ ትግል ለውጥ እናመጣለን የሚሉ ወገኖች ጠቅላይ ሚኒስትሩ ስም እየጠሩ ያነሷቸው ድርጅቶች ኢትዮጵያ ውስጥ በሰላማዊ መንገድ በዲሞክራሲያዊ መንገድ የለውጥ እንቅስቃሴዎችን ማድረግ ወይም ደግሞ የተለየ ሀሳብ ማንጸባረቅና በሰላም መንቀሳቀስ አይቻልም። በዚህ የተነሳ ነው ተገፍተን አሁን ባለንበት ቦታ የምንገኘው ይላሉ። እሱ ላይ ምን አስተያየት አለዎት? እኛ የሚታወቀው የሚያዋጣው መንገድ የሰላም መንገድ ነው ብለን ነው ኦፊሻሊ ያስቀመጥ ነው። ኢትዮጵያ ውስጥ ሰላም መምጣት አለበት። የኢትዮጵያ ሕዝቦች ተቻችለው ዲሞክራሲያዊ በሆነ መልኩ የህግ በላይነት በሰፈነበት ሀገር አብረው እንዲኖሩ ነው የምንፈልገው። በጦርነት ስልጣን መያዝ ዲሞክራሲን ብዙ ጊዜ አመጣም የሚል አቋም ነው ያለን። ብዙ ሀገሮችን መጥቀስ ይቻላል። ወደ ዴሞክራቲክ ፖለቲካ ሊያደርስ የማይችልበት ብዙ ጊዜ አለ እና መንግስት ይህን ነገር አደርጋለሁ እስካለ ድረስ መንግስት እንዲያደርግ የኢትዮጵያ ህዝብም መጠየቅ አለበት፣ ተቃዋሚም መጠየቅ አለበት። ተገፍቶ ነው እንጂ ማንም ጦርነት የሚፈልግ አይመስለኝም። ጦርነት አፍራሽ ነው። ጦርነት የሰው የሰው ነፍስ ብዙ ደግሞ ተቋማትንና ንብረትን የሚያጠፋ ተግባር ነው። እና ማንም ጦርነት የሚፈልግ ሰው ያለ አይመስለኝም። የሰላማዊ መንገድ ካለ እና ይህንን በግልጽ መንግስት ማስቀመጡና ኢትዮጵያ በሰላም ለመታገልና በሰላም የፖለቲካ ፉክክር ለማድረግ አገሪቷ ዝግጁች ማለታቸው፣ ይህንን ይዞ ይሄ ስራ ላይ እንዲውል የኢትዮጵያ ሕዝብ መጠየቅ አለበት። እኛም ይህንን አቋማችን ስለሆነ ጠቅላይ ሚኒስትሩ ያደረጉትን ንግግር በበጎ ፍቃድ ነው የወሰድ ነው። እስካሁንም ያለን ግንኙነት የኢትዮጵያ ፌዴራዊ መንግስትም ይሁን ኦህደድ ኦሮሚያን የሚያስተዳድረው ይሁን በዚህ ጉዳይ ላይ እየተመካከርን ነው። አሁን የመጨረሻው ደረጃ ላይ ነው ያለው። አስዋ መንግስት አጠገብ ነች፣ መንግስት ውስጥ ነች። መልካም። አቶ ሌንጮ ባቲ የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ ለጊዜው አመሰግናለሁ። ጊዜር ይስጥልኝ። እኛም እናመሰግዳለን። አቶ ለውላ አቶ ዳዊድ እብሳ የኦሮሞ ነጻነት ግንባር ሊቀመንበርን አመሰግናለሁ። አድማጮች ኦብነግና የሌሎች ስማቸው በጠቅላይ ሚኒስትር ኃይለማርያም ደሳለኝ የትላንቱ የህዝብ ተወካዮች ምክር ቤት ንግግር የተጠቀሱ ድርጅቶችን ምላሽ ለማግኘት አልተሳካልንም። እንዳገኘን እናካትታለን።